the voice of America. ለግማሽ ፍጻሜ ባለፉት አራቱ የአፍሪካ ብሔራዊ ቲሞች ላይ ይሆናል። ጋና የኮንጎ ዲሞክራቲክ ሪፑብሊክን ሁለት ለአንድ ያሸነፈችበትን የትላንቱን ግጥሜ አላስቀድም። የጋና ጥቁር ከዋክብቱን ለግማሽ ፍጻሜ ያበቁት ወንድማማቹ ጆርዳንና አንድሬ አየው ያስቆጠሯቸው ሁለት ጎሎች ናቸው። በስልሳ ሁለተኛው ደቂቃ ላይ የአስተን ቪላው ጆርዳን አየው ቀድሞ ባገባት ጎል ጋና መሪነቱን ያዘች። ጆርዳን አጠማዞ የላካት ኳስ የሌዮፐርዱን ግብ ጠባቂ ሌ ማታፒን ሸውዳ ከመረብ ተገናኘች። ብዙም ሳይቆይ የኮንጎው ፖል ሆሴ ምፖኩ ከፍጻሜ ቅጣት ክልል ውጭ በርቀት አክርሮ የላካት ኳስ በአስደናቂ ሁኔታ ኔቱ ላይ አረፈች ቲሙን እኩል አንድ ለአንድ እንዳደረገች ከዚያም ጨዋታው ተጋግሎ ባለበት ሁኔታ የዌስት ሃሙ አንድሬ አየው ፍጹም ቅጣት መታና በቀላሉ አገባ። ኳስ ወዲህ በረኛ ወዲያ ተለያዩ። ለጋና የድል አብሳሪ ጎል ሆናም ተቆጠረች። ጋና ዘንድሮ ለግማሽ ፍጻሜ ሲደርስ በተከታታይ ለስድስተኛ ጊዜ መሆኑ ነው። የአህጉሪቱን ዋንጫ ለማንሳት ለ35 ዓመታት ያደረገው ትግል በ2017 ሊያበቃ ይችላል ተብሎ ይገመታል። በሌላ በኩል ግን የኮንጎ ዲሞክራቲክ ሪፑብሊክ ቡድን የተሸነፈው በተለይ የቲሙ አምበል ዱመርሲ እምቦካኒ በርካታ ጣጣቸውን የጨረሱ ኳሶች አግኝቶ የማግባት ዕድሉን ሳይጠቀምበት መቅረቱ ነው። የሃል ሲቲው ጠላዥ ጋና በጠዋቱ ስድስተኛው ደቂቃ ላይ ብቻውን ያገኛትን ኳስ ከማዕዘኑ ጋር አላት። ሞመሳቱ ብዙ አስወቅሶታል። ብላክ ስታሮችን እና ደጋፊዎቻቸውን ግን አስፈንድቋል። ግብፅን ለሁለተኛው አጋማሽ እንድታልፍ ያበቃው ደግሞ በ87ኛው ደቂቃ ላይ ብቻውን የድል ጎል በሞሮኮ ላይ ያስቆጠረው ተለዋጩ ሙሐመድ አብዱል ሞኒም ነው። የሞሮኮ ተከላካይ ሮሜን ሳሲና መሐል አከፋፋይ እምባርክ ቡሱፋ ያደረጓቸውን ድንቅ የጎል ሙከራዎች ሰው ሳይሆን ማዕዘኑ መልሶባቸዋል። እንግዲህ ግብፅ ቅዳሜ ዕለት ሁለት ለዜሮ ቱኒዚያን ያሸነፈውን ቡርኪና ፋሶን ጋና ሴኔጋልን የቀጣውን ካሜሩን ይገጥማሉ ማለት ነው። በአፍሪካ ዋንጫ ታሪክ ሰባቴ ዋንጫውን በማንሳት ከፍተኛ ድል ያስመዘገበው የግብፅ ብሔራዊ ቡድን ዘንድሮ ማጣሪያውን አልፎ ጋቦን የደረሰው ለሰባት ዓመታት ያህል ሳይሳተፍ ቆይቶ ነው። የሞሮኮው ፈረንሳዊ አሰልጣኝ ሃርቭ ረናርድ ግን ሦስት የአፍሪካ ሀገሮችን ለዋንጫ በማብቃት የመጀመሪያው ሲሆኑ፣ ዘንድሮ ሳይሳካላቸው ቀርቷል። በነገራችን ላይ የጋምቢያ ስታዲየም መጫወቻ ሜዳዎች በሙሉ የተበላሹ በመሆናቸው በእጅጉ ተተችተዋል። ለምሳሌ ለሞሮኮ መሸነፍ ምክንያት የሆነችው ኳስ በተቆፈረ ሜዳ ጫፍ ላይ በማረፍ አቅጣጫዋ ተቀይሮ በግብፁ አብዱል ሙኒም እግር ስር የወደቀችው በዚሁ ምክንያት ነው። ከአባራ በመባል የሚታወቀው አጥቂ አብዱል ሙኒም የድሏን ጎል አገባ። በዚያ አይነት አሸንፈው ሄዱ። የአፍሪካ ዋንጫውን እግር ኳስ ስፖርት ዜና በዚሁ አበቃለሁ።